The voice of America, the way. Yer, yeah, Yamir yeah, Kadim's Radio Taverno. የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ምርጫ 2007 ሰሞኑን በተለያዩ አካባቢዎች የተካሄዱ የምርጫ ዘመቻዎችን ተዘዋውረው የተከታተሉ ባልደረቦቻችን ያጠናቀሯቸውን ዘገባዎችና ሌሎች በርከት ያሉ ምርጫ ነክ ዝግጅቶችን ለምሽቱ ይዘን ቀርበናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ግንቦት 10 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉ አከበደ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ፒተር አንድሌ ጋር እስከ አንድ ሰዓት ተኩሎ አብረናችሁ እንቆያለን። አሁን ለቀዳሚ የሰዓቱ የዓለም ዜና አዲስ አበበ ደምን አምሽታችኋል። በደቡብ ሱዳን በሚገኙ ሁለት ክልሎች የሚካሄደውን ውጊያና በሽምቅ ተዋጊዎቹና በመንግስቱ መካከል ባለፈው ዓመት የተደረሰው የተኩስ አቁም ውል በተደጋጋሚ በመጣሱ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወገዘ። የጸጥታው ምክር ቤት ትናንት እሁድ ባወጣው መግለጫ እንዳመለከተው የመንግስቱ ጦር ዩኒቲ ክፍለ ሀገር ውስጥ ያካሄደው ጥቃት ከፍተኛ አመፅ ቀስቅሶ ለ አንድ መቶ ሺህ ሰዎች መፈናቀል ምክንያት ከመሆኑም በላይ ለሲቪሎች የሚሄደውን የእርዳታ አቅርቦትም አሰናክሏል። ምክር ቤቱ አክሎም በላይኛው ናይል ግዛት ባለችው የማላካል ከተማ የደረሰውን የሽምቅ ተዋጊዎቹን ጥቃት አውግዟል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ ይቅርታ፣ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ለሚሄዱና እዚያም ለሚገኙ ዜጎቹ የጉዞ ማሳሰቢያ አውጥቷል። በኢትዮጵያው ምርጫ ወቅት ዜጎቹ ከፖለቲካ ስብሰባዎች አካባቢ እንዲርቁ መስሪያ ቤቱ አሳስቦ ለአንዳንድ አስቸኳይና ወቅታዊ ማስጠንቀቂያዎች መገናኛ ብዙኃንን እንዲከታተሉ መክሯል። ምንም እንኳ በአሁኑ ወቅት በዩናይትድ ስቴትስ ዜጎች ላይ ያነጣጠረ ስጋት አለ ባይባልም ከፍ ያለ ጥንቃቄ እንዲያደርጉ ግን መክሯል። ቀደም ባሉት ምርጫዎች ወቅት ዲፕሎማቶችና የዓለም አቀፍ ድርጅቶች ሰራተኞች ከአዲስ አበባ መውጣት በሚፈልጉበት ጊዜ ከኢትዮጵያ ውጭ ጉዳይ ሚኒስቴር ፈቃድ ማግኘት እንደነበረባቸው የወጣውን ማሳሰቢያ የዩናይትድ ስቴትሱ ውጭ ጉዳይ መስሪያ ቤት አስታውሷል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዚሁ ዛሬ ባወጣው የጉዞ ማስጠንቀቂያ ዜጎቹ በምርጫ ዕለት ትምህርት ቤቶችንና የመንግሥት ህንፃዎችን ጨምሮ ከየትኛውም የድምጽ መስጫ ጣቢያ አካባቢ እንዲርቁ መክሯል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከደቡብ ኮሪያው ፕሬዚዳንት ፓርክ ጎንሃይ እና ከውጭ ጉዳይ ሚኒስትሩ ዩን ሚዮንግሲ ጋር ሶል ውስጥ ተገናኝተው በኮሪያው ባሕረ ገብ መሬትና በአንዳንድ የጋራ ጉዳዮች ላይ ተወያዩ። መሪዎቹ ዛሬ ሰኞ ከውይይታቸው በኋላ ባወጡት የጋራ መግለጫ ሰሜን ኮሪያ በኒውክሌር ጦር መሳሪያ ጉዳይ ከዋሽንግተን ጋር ውይይት ለመጀመር አንዳችም እርምጃ ያልተጓዘች መሆኗን ኬሪ አስታውሰው፣ ፒዮንግያንግ ላይ ጫና ማብዛት አስፈላጊ እንደሆነም ተናግረዋል። ሰሜን ኮሪያ በሚሳኤልና በኒውክሌር ሙከራዋ ምክንያት አሁንም የተባበሩት መንግስታት ድርጅት ማዕቀብ እንደተጣለባት መሆኗ ይታወቃል። ሰሜን ኮሪያ አሁን የያዘችውን የሰብአዊ መብት ረገጣ ካላቆመች ጉዳዩ ወደ ዓለም አቀፉ ፍርድ ቤት ሊመራ እንደሚገባው ኬሪ ጨምረው ተናግረዋል። በእስላማዊ መንግሥት ነኝ ባዩ አማጺ ቡድን ተዋጊዎች የተያዘችው የኢራቋ ራማዲ ከተማ በመንግሥት ደጋፊ ኃይሎች ቁጥጥር ስር እንደምትመለስ እምነቴ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ሰኞ ተናገሩ። ኬሪ ይህን የተናገሩት ዋና ከተማዋ አንባር በቁጥጥር ስር በዋለች ማግስት ሲሆን በቀናት ጊዜ ውስጥ ከአማጽያን ቁጥጥር ነጻ እንደምትወጣ ነው እምነታቸውን የገለጡት። የአካባቢው ባለሥልጣናት ሲናገሩ፣ ከኢራቅ ዋና ከተማ ባግዳድ 150 ኪሎ ሜትር ርቀት ላይ ባለችው የራማዲ ከተማ የተካሄደው የሦስት ቀን ውጊያ ለ500 ሰዎች ሞት ምክንያት ሆነዋል። በመጨረሻም ከተቋረጠ ሳምንት የሆነው የሰሜን ምስራቅ ዩናይትድ ስቴትስ የባቡር አገልግሎት ዛሬ ሰኞ ተጀመረ። አገልግሎቱ የተቋረጠው ከዋሽንግተን ዲሲ ወደ ኒውዮርክ ሲያመራ የነበረው የመንገደኞች ባቡር ባለፈው ማክሰኞ ፊላደልፊያ ላይ ተገልብጦ በተፈጠረ አደጋ ምክንያት መሆኑ ይታወሳል። አምትራክ ቦስተንን ጨምሮ የኒውዮርክና የዋሽንግተን ዲሲ አገልግሎቱን ዛሬ ጀመረ መሆኑን የባቡር ጣቢያ አገልግሎቱ ዲሬክተር ጆሴፍ ቦርድማን አስታውቀዋል። በአደጋው እስካሁን ሞቱ የተባሉት ሰዎች ስምንት ደርሰዋል። የቆሰሉት ደግሞ ከሁለት መቶ በላይ ናቸው። ዜናው አበቃ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች ከምሽቱ ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ወደ አምቦ እናቀናለን። የመድረኩና የኦሮሞ ፌዴራሊስት ኮንግሬስ ፓርቲ መሪ ዶክተር መረራ ጉዲና ባለፈው ቅዳሜ በበርካታ ሺዎች የተቆጠሩ የአምቦና ጉደር ከተማ ነዋሪዎች የተገኙበትን የምርጫ ቅስቀሳ አካሂደዋል። ባልደረባችን ሄኖክ ሰማግዜር ከጉደር ከተማ ተከታዩን ዘግቧል። ከአዲስ አበባ በስተ ምዕራብ የምትገኘው የጉደር ከተማ በዛሬ ዕለት በአይነቱ ትልቅና በዜማና በሆታ የደመቀ የምርጫ ቅስቀሳ አስተናግዳለች። የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የጉደርን ህዝብ ወክለው ለሶስት ተከታታይ ዓመታት በፓርላማ በአባልነት ማገልገላቸው ይታወሳል። በዛሬ የምርጫ ዘመቻቸው ለድምፅ ሰጪዎች ያቀረቡት መልእክት ከኦሮሞ ህዝብ የመብት ጥያቄዎች አንስቶ የምጣኔ ሀብትና የልማት ተጠቃሚነት አንጻር በኦሮምኛ ሰፊ ንግግር አሰምተዋል። ሰበኬኛ ወጅን ሀቱ ጋ ጋ ዶክተር መረራ ለህዝቡ ያሳለፉትን መልእክት እንዲያብራሩም ጠይቄአለሁ። ዋና መልእክታችን ይህ መንግስት ላለፉት 24 ዓመታት በኢትዮጵያ ህዝብ ላይም በኦሮሞ ህዝብ ላይም ሲሰራቸው የነበሩትን ወንጀሎች፣ ሲያካሄዳቸው የነበሩ ወከባዎች፣ ሲያካሄዳቸው የነበረው ዘረፋዎች ለህዝቡ መግለጽ ነበር። በዲሞክራሲ ስም ለአራት ዓመታት በዲሞክራሲ ስም ለ24 ዓመታት ሲያደርጋቸው የነበረውን ጸረ ዲሞክራሲያዊ አገዛዝ ስንናገር ነበር። በዝርዝር አንዳንድ ቦታዎች መሬት በመቀማት ህዝብን፣ በሌሎች መንገዶች በግብርና በሌሎች መንገዶች መዝረፍ። የአምቦ ከተማ ህዝብ እንዲሁም ወደ 10 ኪሎሜትር በስተ ምዕራብ የምትገኘው የጉደር ከተማ ነዋሪዎች ግንቦት 16 ቀን ተወካዮቻቸውን ሲመርጡ መብትና የምጣኔ ሀብት ተሳታፊነት አብይ የምርጫ መስፈርቶቻቸው እንደሆኑ ገልጸውልኛል። በዚህ ሳምንት ውስጥ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት የሚገነባ የባቡር መስመር የመሰረት ድንጋይ አኑረዋል። ከተማዋን አብይ ከሆኑ የምጣኔ ሀብት ማዕከሎች ለማስተሳሰር በማሰብ መከናወኑን ጠቅላይ ሚኒስትሩ ገልጸዋል። አምቦና አካባቢዋ በስፋት ከግብርና በስተቀር ሰፊ የኢንዱስትሪ ልማቶች አይታዩባትም። በዛሬ ዕለት ያነጋገርኳቸው የከተማዋ ነዋሪዎች በአምቦ ያለው የምጣኔ ሀብት እንቅስቃሴ አምቦ ውሃና ለግንባታ የሚውለው አምቦ ድንጋይ ነው ብለዋል። እስኪ የጥቂቶቹን አስተያየት እንስማ። ተቸርታ ከለዶስ ይባላል። የት አካባቢ ነው የምትኖረው? አ የምኖረው ጉዳር ዜሮ ሁለት ቀበሌ። እንግዲህ እዚህ ዛሬ የተገናኘ ነው። ዶክተር መራራ ጉዲና የኦፌኮ መሪ እዚህ የምረጡ እንቅስቃሴ ሲያደርጉ ነበረ። ለምንድን ነው አንተ ዚህ የመጣኸው? እኔ አመጣት ከስር ከመሰረቱ በ1996 ነው የጨረስኩ ከትምህርት ቤቱ። እስካሁን ተምርም እድል አላገኘትም። ሁለተኛ ደግሞ ለምርጫ ፍትሐዊ ነጻነት ለማግኘት እዚህ ዶክተር መራራ ጉድና ተገኝቶ ለመብታችን ለመከራከራቸው በጣም ደስ ብሎ ነው የመጣት። ስራ በማጣት ነው እዚህ የተሰለፍከው ማለት ነው? ስራ መጥቼ አንደኛ ስራ አጥ ነኝ። ሁለተኛ ደግሞ ብዚህ አካባቢ ላይ 95 96 ተገርፌ ያልታሰርኩበት ቦታ የለም። ታፍኜ አምቦ ቤተ መንግስት ውስጥ ሁርማት ኮንቴነር ውስጥ ያልተገረፍኩበት ቦታ የለም። እስካሁን አስተማሪነት ነጻ ካላገለገልክ አንድ ሁለት ወር ወይ ሶስት ወር ወይ አንድ አመት ሁለት አመት ሶስት አመት ካላገለገልክ ስራ አታገኝም የሚባል በዛ ምክንያት እኔ ይህን ስራ ነጻ አልሰራም። እኔ የደሀልኝ ነኝ። ወደ ቀን ስራ ገብቼ ሰርቼ ራሴ ማኖር አለብኝ ብዬ ለቂቄ ኪንግናም ኢንተርፕራይዝ ኮሪያ ደቡብ ኮሪያ የሚባሉትን በመካኒክነት ረዳት መካኒክ ገባው። ከዛ በጉጂ ዞን ውስጥ ሁለት ዓመት ከምናምን ሰርቼ አሁን ደግሞ ስራ ጥቼ ቁጭ ብያለሁ። ስራም ስላለቀ የመንገድ ስራ ስላለቀ በዛ ምክንያት አሁን ስራ ጨርሸ ቁጭ ብያለሁ። ዶክተር መረራ ጉድና እዚህ መጥቶ ለእኛ መፍታችን ለፍትሐዊ፣ ለኦሮሞ ወጣቶች መከራከራቸውን በጣም በጣም ደስ ብሎኝ እዚህ ጋር ለወደፊትም ደግሞ እንደዚህ እንደሚቀጥል ዛሬ በአንድ አምስት እያሉ ሰዎቹን ተማሪዎቻችን እያሰሩ እያስቸገሩን ነው። በዚህም ደስ ብሎኝ ነው መጣው ነው። መልካም እንግዲህ፣ አንዳንድ ወጣቶችን ስናነጋግር ኢህአዴግ በስፋት የስራ እድል እንደፈጠረላቸው ይገልጻሉ። በተለይ የመንገድ ስራ እንደዚህ የመሳሰሉት፣ የግንባታው፣ የትምህርት እድል፣ የስራ እድል ተስፋፍቶልናል ይላሉ። ይሄ አንተ ቅድም ከገለጽከው ጋር አነጻጽርና እንዴት ታየዋለህ? ዶክተር መራራ ከዚህ የተሻለ ወይም ደግሞ የሳቸው ፓርቲ ኦፊኮ ከዚህ ከኢህአዴግ ወይም ከኦህዴድ የተሻለ ምን ያመጣሉ ብለህነው ድጋፍን የምትሰጠው በትምህርታቸው እርሳቸው በእውቀት በዚህ መንግስት አድሎ እንዳለ ከዚህ የተሻለ ከዚህ በተለይ ለኦሮሞ ወጣት ከዚህ የተሻለ ውጤት ያመጣሉ ብዬ እገምታለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ እግዜር ነኝ ከጉደር ለሌላ የምርጫ 2007 ዘመቻ ዘገባ ወደ መቀሌ ነው የምናቀናው። ዘጋቢያችን ግርማይ ገብሩ ነው። ከአዲስ አበባ ወደ መቀሌ ባለፈው ቅዳሜ ጠዋት ተመልሶ አረና ትግራይ በዕለቱ በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ የተከታተለው የአረና የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሯል። እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ ቅስቀሳው ቀጥሏል። ዛሬ ገዢ ፓርቲውም የጠራው ህዝባዊ ስብሰባ ነበረ። በተመሳሳይ ደግሞ አረና መድረክም በመቀለ ማዘጋጃ ቤት እንዲሁ ህዝባዊ ስብሰባ ጠርቷል። እስኪ ከአረና መድረክ አንዱ አመራር ስለ ስብሰባው ሁኔታ እና አላማ ይነግሮናል ማለበል እሺ ስሜ አምደም ገብረስላሴ እባላለሁ በአረና መድረክ የህዝብ ግንኙነት ኃላፊ ነው። የዛሬው ህዝባዊ ስብሰባ የምርጫ ቀስቀሳ ነው። በዚህ በመቀሌ እና አካባቢዋ ያሉ ነዋሪዎች የመድረክ አማራጭ ፖሊሲዎች፣ ሀሳቦች ሰምተው በእውቀት የተመሰረተ ምርጫ እንዲያካሂዱ እንዲረዳቸው እና አረና መድረክም በአጋቦ ሀሳቡ ወደ ህብረተሰቡ ለማድረስ ነው የተጠራው እና የገመታችሁት ወይም ያሰባችሁትን ያህል ህዝብ ተሰብስበዋል። በአሁኑ ሰአት ህወሀት ሰልፍ፣ ነው ህዝባዊ ስብሰባ ነው ጠርተዋል እና ህዝቡ ደግሞ በአንድ ለአምስት ተይዘዋል። በዚህ አካሄድ ህብረተሰቡ ጠዋት ሌሊትም፣ ትናንትም አንዱ ሰው እንዳይቀር እየተባለ እየተስፈራራ ነበር። አሁን ከ2002 ስናነጻጸረው ህዝቡ አነስተኛ ነው ሊባል ይችላል። እኛም እንዳሰምነው ግን ብዙ ህዝብ ነው የተገኘው እና ይሄ የተገኘው ህዝብ ደግሞ የኢህአደግ ተጽዕኖዎች የህወሀት ተጽዕኖዎች ሳይበግረው ነው የመጣው እና በርካታ እና በቂ ህዝብ ተገኝተዋል እንላለን። እንግዲህ አረና መድረክ በዘንድሮ ምርጫ ወደ ህዝብ ያቀረበው አማራጮች ምንድን ናቸው የሚለውን ነገር ደግሞ ምናልባት ነገ ከሌሎቹ የአመራር አባላት ዘርዘር ያለ ኢንፎርሜሽን ለማቅረብ እሞክራለሁኝ። አቶ አንዶም ገብረስላሰን በጣም ነው የማመሰግነው። አንድ ነገር ለማስተላለፍ እፈልጋለሁ። በዚህ ከቅስቀሳ ተያይዞ በመላው ትግራይ አካባቢዎች እየቀሰቀስን ነው። በዚህ ሂደት ግን በጣም ከፍተኛ የሆነ እንቅፋቶች እየተፈጠሩብን ነው። ለምሳሌ ዛሬ በአጽቢ ወንበርታ 11 አባሎቻችን ቅስቀሳ እያካሄዱ ያሉ በፖሊስና በጸጥታ ኃላፊዎች ተይዘዋል። ይህም የምርጫ ቦርድ የክልል ምርጫ ቦርድ ደውለን አሳውቀን መብታቸው እንደሆነ አሳውቀ እያለ ለሱም ተሰሚነት አልተገኘም። በሀገረ ሰላምም ፖስተሮች እየተለጠፉ ፖሊስ እያለ አስተዳዳሪዎች እያሉ እየተቀደደ በአይናቸው እያዩ ዝም ነው ያሉት። የታሰረ አባልም አለን። በአዲ ዳዕሮም አራት አባሎቻችን ፖስተሮች እና ወረቀቶች ሲያድሉ የነበሩት በፖሊስ ተይዘው የት እንደሄዱ አላወቅንም እስካሁን። በማጫው በተመሳሳይ መልኩ አባሎቻችን እየታሰረ ነው። በአደባይ በመሐመር አካባቢ በተመሳሳይ መልኩ ፖስተሮቹ እየተቀደዱ በፖሊስ ፊትም በአስተዳደሮች ፊትም ምንም እርምጃ እየተወሰደ አይደለም እና ከፍተኛ የሆነ አፈና ነው እየደረሰብን ያለው በአባሎቻችን ና እንግዲህ በዚህ በምረጡን ቅስቀሳ ወቅት እየደረሰብን ነው የምትሉትን ተጽዕኖ በወቅቱ ለምርጫ ቦርድ እያቀረባችሁ ነው? አዎ፣ ሁሉም እንቅስቃሴ እየተደዋወልን ከምርጫ ቦርድ ኃላፊም በዛሬ ቀን እንኳን የአጽቢና የሀገረ ሰላም ደውለን ያሳውቀናል። እሳቸውም ደውለው ነበር ወደ ምርጫ አስፈጻሚ የወረዳው ለምሳሌ ወደ አጽቢ ደውለዋል። የሚሰማቸው ግን አልተገኘም። አንሰማም ነው የተዋለው እና ይሄ ምርጫ ቦርድ እናሳውቃለን። በሁሉም አካባቢዎች ግን ምላሽ ግን የለም። ህጉን ተከትለን ለሚመለከተው የምርጫ ቦርድ ግን እናሳውቃለን። ይህንንን በሚመለከትም ከፍተኛ የመንግስት የጸጥታና የፍትህ አካላትን ጠይቄ ደግሞ ምላሹን ለማቅረብ ጥረት አደርጋለሁ። ለዛሬ እንግዲህ አቶ አንዶም ገብረስላሴን በጣም ነው የማመሰግነው። እኔም አመሰግናለሁ ግርማይን ማመሰግናለሁ። ታዲያ ግርማይ በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌው የምርጫ ክልል ከሚወዳደሩት እጩ አንዱን አዲስ ዓለም ባሌማ ጋርም ሰፋ ያለ ቃለ ምልልስ አድርጓል። በነገው ምሽት ዝግጅታችን እናቀርበዋለን። አሁን ወደ አዲስ አበባ እንመለስ። የኢህአዴግ የሥራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባካሄደው ስብሰባ በእስካሁኑ የምርጫ ሂደት ወሳኝ የምርጫ ቅድመ ሁኔታዎች ያላቸውን አሟልቻለሁ ይላል። ሂደቱ ፍትሐዊ፣ ዲሞክራሲያዊና ሰላማዊ መሆኑን የገለጠው ኢህአዴግ በቀረው ጊዜም ተጠናክሮ እንደሚቀጥል ነው ያስታወቀው። በሌላ የምርጫ ዜናም ግንቦት 16 ስለሚካሄደው ምርጫ የድምፅ አሰጣጥ ሂደት ገለጻ ተደርጓል። እስክንድር ፍሬው ተከታትሎታል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ ትናንት ያካሄደው ስብሰባ መደበኛ መሆኑ ተገልጿል። ሊካሄድ አንድ ሳምንት የቀረው የኢትዮጵያ አጠቃላይ ምርጫ ግን ከዋነኛ ትኩረቶቹ አንዱ እንደነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው የድርጅቱ መግለጫ አመልክቷል። እናም በግንባሩ ሊቀመንበር በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው ስብሰባ የስካሁኑን የምርጫ ሂደት ገምግሟል። ኢህአዴግና የሚመራው መንግስት ምርጫው ፍትሐዊ፣ ዲሞክራሲያዊ፣ ሰላማዊና የህዝቡን አመኔታ ያገኝ እንዲሆን ስትራቴጂ ነድፈው እንደነበር በመግለጫው ተጠቁሟል። የዚህ ስትራቴጂ የስካሁን አፈጻጸምም ስኬታማ መሆኑን የስራ አስፈጻሚ ኮሚቴው መግለጫ አመልክቷል። ህዝቡ በነቂስ በመውጣት ለመራጭነት ተመዝግበዋል፣ የምርጫ ታዛቢ ወኪሎቹንም በዲሞክራሲያዊ መንገድ መርጧል ያለው ኢህአዴግ ይህ ሂደት ከፍተኛ ተሳትፎ የታየበት መሆኑን አስረድቷል። ወሳኝ የምርጫ ቅድመ ሁኔታዎችንም አሟልቷል ብሏል። በምርጫው ለሚሳተፉ ፓርቲዎች ምቹ የፖለቲካ ምህዳር ከመፍጠር አንጻር የተሰሩ ስራዎችም ስኬታማ መሆናቸውን ነው የገመገመው። ሌሎች ነጥቦችንም በማሳያነት ጠቅሷል። የስካሁኑ የምርጫ ሂደት በአጠቃላይ ፍትሐዊ ዲሞክራሲያዊና ሰላማዊ በሆነ ሁኔታ የተካሄደ መሆኑንም ጠቁሟል። በቀሪው ጊዜም ተጠናክሮ እንደሚቀጥል አስታውቋል። የምርጫውን ፍትሐዊነት፣ ዲሞክራሲያዊነትና ሰላማዊነት ለማወቅ የሚደረገውን ማንኛውንም ሙከራ ለማክሸፍ መንግስት ዝግጁ ነው ሲልም ኢህአዴግ በመግለጫው አመልክቷል። የምርጫው ሂደት ይታወቃል በሚል የሚነሳ ውዥንብርም ተጨባጭነት የለውም ብሏል። የኢህአዴግ ስራ አስፈጻሚ ኮሚቴ። በተያያዘ የምርጫ ዜና ካርድ ለወሰዱ መራጮች ዛሬ የድምፅ አስጣት ሂደት ገለጻ ተደርጓል። በብሔራዊ የምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት በአዲስ አበባና ና በመላው ሀገሪቱ በሚገኙ ወረዳዎችና የምርጫ ጣቢያዎች የተካሄደው ገለጻ መራጮችን ልክ የዛሬ ሳምንት ለሚካሄደው የድምፅ አሰጣጥ የሚያዘጋጅ መሆኑ ተገልጿል። በቂርቆስ ክፍለ ከተማ የወረዳ ሶስት ምርጫ አስተባባሪ አቶ አየለ ቢረጋ ይህንኑን የሚያብራሩት በዛሬው ቀን ምርጫውን በተመለከተ ሳምንት የሚደረገውን ምርጫ በተመለከተ መራጮች እንዴት ድምፅ መስጠት እንደሚችሉ፣ ድምጻቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከአስራ ሁለቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይም የጣት አሻራ ምልክት በማድረግ እንዲመርጡ ማብራሪያ በሰፊው ተሰጥቷል። ድምጻቸውን እንዳይበላሽ የተበላሸካ ወረቀት ቢሆን እንኳን ድምጽ ሰጥተው ወደ ኮሮጆ ከመግባቱ በፊት ችግር ካለበት ድምጼ ወረቀቴ ተበላሽቶብኛል ብለው ካመጡ ሌላ እንደሚሰጣቸው ተገልጿቸዋል ወዲያውኑ ተካላቸዋል የዛሬ ሳምንት እሁድ የሚደረገውን እንዲህ ነው የምታደረጉት እሁድ በጥንቃቄ አድርጉት የሚል ስራ ልክ የምርጫው ስነስራ ከመደረጉ የወጣ ፕሮግራም አለ በዛሬው ቀን በግንቦት 16 ለሚደረገው ምርጫ ህዝቡ ድምፅ የሚሰጥበት ሁኔታ ምርጫ ቦርዱ ብቻ ድምፅ መስጫ ወረቀቱን በሚመስለው ወረቀት ላይ እንዴት አድርጎ ድምፅ መስጠት እንዳለበት ይገልጻል ማለት ነው። ያንን ማድረግ ነው። በወቅቱ ህዝቡ የድምፁን መስጠት እንዴት እንዳለበት፣ በስንት ሰዓት ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከ12 ሰዓት ጀምሮ ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከዛ በፊት የህዝብ ታዛቢዎችና የምርጫ አስፈጻሚ ገብተው አስፈላጊው ነገር እንደሚደረግ የቅድመ ሁኔታዎችን እንደሚያመቻችሁ ተነጋግረናል። ይህንን ነው እንግዲህ ይህንን ከገለጽንላቸው በኋላ በእለቱ የተጓደሉ የምርጫ አስፈጻሚዎችን በዛሬ ማን የምርጫ የህዝብ ታዛቢዎች የህዝብ ታዛቢዎች የተጓደሉ 12 የህዝብ ታዛቢ ነበሩ። ለየምርጫ ጠቢያ እነሱ ምርጫ ህዝቡ አድርጓል። በሰፊ ምክንያት የተጓደሉ ናቸው። በተለያየ ምክንያት ከስራ እዚህ ተመርጠው አሁን ካገለገሉ በኋላ ከዛ ወደዚህ በተለያየ ምክንያት ለመስራፍ ያልቻሉ ሰዎችን በእነሱ ምትክ በወቅቱም ደግሞ በፊት የተመረጡ ያልመጡ ሰዎችን በየጣቢያው ላይ እነሱን ለይተን አምስት አምስት በማድረግ እንዲሟሉ ለማድረግ ጥረት ተደርጓል። ምርጫ ህዝቡ አከናውኗል። ይህ እናድርገን ነው የተለያየ አምስተኛው የኢትዮጵያ አጠቃላይ ምርጫ የድምጽ መስጫ ቀን ልክ የዛሬ ሳምንት ሲሆን ቅስቀሳ የሚያበቃው ደግሞ ከአምስት ቀናት በኋላ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለመጨረሻው የምርጫ ነክ ዘገባ ወደ መቀሌ የሚመልሰን ይሆናል። በትግራይ ክልል በተለይም ደግሞ በመቀሌ ትላንት እሁድ ህዝቡ በየቀበሌው ስለ ድምፅ አሰጣጥ መመሪያ ሲቀበል መዋሉን ዘጋቢያችን ግርማይ ገብሩ ገልጧል። ግርማይ ወደ ተለያዩ ቀበሌዎች በመዘዋወርም የምርጫ አስፈጻሚዎች እና ድምፅ ለመስጠት የተመዘገቡ ነዋሪዎችን አነጋግሮ ተከታዩን ይዟል። የኢትዮጵያ ምርጫ ቦርድ ባወጣው መመሪያ መሰረት ዛሬ እሁድ ግንቦት ዘጠኝ መራጮች በየቀበሌያቸው በመገኘት ስለ ምርጫው ድምፅ አሰጣጥ ትምህርት ያገኛሉ። በዚሁ መሰረት ዛሬ በመቀለ ከተማ ወደ ተለያዩ ቀበሌዎች በመዘዋወር እየተሰጠው ያለው የድምፅ አሰጣጥ ትምህርት እየተከታተልኩ ነው ያለሁት። በአንድ ቀበሌ ተገኝቻለሁኝ። ስለዛ የምርጫ አስፈጻሚዎችን ልጠይቅ። ዓሰርተ ተወከል ተሕፅያት ኣብ ዝኒሄዉ እዚኦም ክልል ምክር ቤት ዝቐርቡ እዮም። እዚኦም በመቀለ ከተማ ውስጥ ቀዳማይ ወያነ ክፍለ ከተማ ዘ ስላሰ ቀበሌ ውስጥ ነው ያለነው ና መራጮች በምርጫ አስፈፃሚዎች ዛሬ እንዴት መምረጥ እንዳለባቸው ስለ ድምፅ አሰጣጡ ነው ትምህርት እየወሰዱ ያሉት። እስኪ አሁን ይንገሩኝ። እንዴት ነው ትምህርቱ? ቀላል ነው ወይ? ግልጽ ነው ወይ? ትምህርቱ እንዴት ነው እየተሰጠ ያለው? አሁን ትምህርቱ ለክልል አስር ሰዎች ለእጭነት እንደቀረቡ ከአስሩ አራት የምንመርጥ መሆኑን እሱን በግልጽ ተምረናል። አንድ ደግሞ ለፌዴራል አለ አዲስ አበባ ሚሄድ ከነሱ ደግሞ አራት አሉ። ከአራቱ አንድ እንደምንመርጥ ተምረናል። ምልክቱስ ግልጽ ነው፣ በግልጽ ይታያል። ምልክቱም ንብ አለ። ንብ የህወሃት ነው የሚለው። የመድረክ አርና ደግሞ እጅ አለ። የኢአደን ነው የሚለው ማጭድ አለ። ኢደፓ ደግሞ አበባ። የምንመርጠው ደግሞ እንዴት አድርጎ እንደሚታጠፍ እንዴት አድርጎ እንደሚገባ ካርድ ይዛችሁ እንደምትመጡ ብለውናል። የጠፋ ካለ ደግሞ ቁጥሩን ቁጥሩን አመልክታቸው ትቆይና ቁጥሩን ተፈልጎ ከማህደሩ እንደምንሰጡን ወረቀት ነው የሚሰጠው። የካርድ የለም አልቀዋል፣ ካርዱ ስለጠፋ ደግሞ ወረቀትን የመምረጫ ወረቀት እንደምንሰጥ ነግረውናል። መአዛ ንስሩ እባላለሁ። የቀዳማይ ወያኔ ጣቢያ ዘስላሴ ነቁጣ መረጣ ሆሳና ይባላል። ያለንበት ሆሳና የድምፅ መስጫ ሆሳና የድምፅ መስጫ ነው። አሁን አስመራጭ ነው አስመራጭ ነው አስፈጻሚ። እንዴት ነው ሰው በግልጽ እየተረዳው ነው። ጥያቄዎችን ያነሳል ጥያቄው ያነሳል። መጀመሪያ አስተምሮ ሲሰጥ አፈላላይ በሌለበት ለሁሉም ያሉት ምልክቶች ይነገራል። ልዩነት በሌለበት ልዩነት በሌለበት በሁሉ ምልክቱን ይዘረዘራል። ከነ ስሙና ከነ ምልክታቸው ልዩነት በሌለው ለህዝቡ ይፋ እያደረግን ውለናል። ያልገባው ጥያቄ ያነሳል። በግልጽ ሌላ ቀርቶ ወረቀቱ እንዴት አጥፈዋለ የሚልም ያቀርባል። አንድ ሰጥቼ ለሁሉም ያው አይደለም ወይ የሚል አይደለም። አራት ካለ አራት መምረጥ፣ አንድ ካለ አንድ ይመረጣል። ስለዚህ ዛሬ እስከ አስራ ሁለት ሰዓት ነው የምጠብቁት፣ እዚህ በህጉ መሰረት አዎ፣ እስከ አስራ ሁለት ሰዓት የመጣ ሰው እየተረዳ ይሄዳል። የጠፋውም እየጠየቀ ሁሉም ነገር እየተደረገለት ይሄዳል። አሁን ስንት ወረቀት ነው የሚሰጠንም ይላል። ሁለት ሁለቱም አንዱ አንድ ይመረጥበታል አንዱ አራት ይመረጥበታል። ምስጢር ቦታ ሄደው እራሱ ነው የሚመርጠው። በጣም ነው የማመሰግናችሁ። አሁን ደግሞ በሰሜን ክፍለ ከተማ ደደቤት ቀበሌ ቀጠና አምስት የምርጫ መስጫ ውስጥ ነው ያለሁት። ምርጫ አስፈጻሚዎች አሉ። ሰዎች እየመጡ ትምህርቱን እየወሰዱ እየሄዱ ነው። የምርጫ አስፈጻሚ ነዎት? አስተባባሪ ነው። ግርማ ያላርጋ ይባላለሁ። አቶ ግርማ እንዴት ነው ሂደቱ? እንዴት እየሄደ ነው? እኛ ዛሬ በአገር አቀፍ በወጣው ፕሮግራም መሰረት ከጠዋት ጀምሮ ህዝቡ ተቀስቅሶ መጥቶ ለምርጫው ጊዜ የሚያገለግለው ትምህርት እንዲቀስም ምን ማድረግ እንዳለበት፣ ምን ይዞ መቅረብ እንዳለበት፣ ምን ይዞ መምጣት እንደሌለበት ግልጽ ለማድረግ ለማስተማር ነው ህዝቡን የቀሰቀስ ነው። መጀመሪያ ይዞ መቅረብ ያለበት ካርድና መታወቂያውን ይዞ መቅረብ አለበት። በዚያው መሰረት የምርጫ ወረቀት ይሰጠዋል። የሚሰጡ የምርጫ ወረቀቶች ሁለት ናቸው። አንድ ሰማያዊ ቀለም ያለው የምርጫ ወረቀት ለተወካዮች ምክር ቤት የሚያገለግል ሲሆን አረንጓዴ ቀለም ያለው የምርጫ ወረቀት ደግሞ ለክልል ምክር ቤት ነው። ለተወካዮች ምክር ቤት አራቱን ፓርቲዎች አንዳንድ እጩ አቅርበዋል። ለክልል ምክር ቤት ሶስት ፓርቲዎች የህወሀት ኢህአዴግ አራት እጩ አባላት፣ የአረና መድረክ አራት እጩዎች፣ የኢዴፓ ሁለት እጩዎች ቀርበዋል። የኤክስ ምልክት መጻፍ የሚችል ሰው በእስክሪብቶ የኤክስ ምልክት በተገቢ ቦታ ላይ ምልክት ማድረግ እንዳለበት መጽፍ፣ የማይችል ደግሞ የቀለም ፓርድ ይቀርብለትና አመልካች ጣቱን አውጥቶ ቀለም በመንከር ተገቢ ቦታ ላይ የጣት አሻራ ምልክት ይሰጣል። ይሄ እንግዲህ የሚታወቁ ምልክቶች እንደዚህ ናቸው። ሶስተኛው ግን በእድሜ ምክንያት፣ በእርጅና ምክንያት ማስተዋል የማይችሉ ምልክቶችን መለየት የማይችሉ አይነ ስውሮችን ደግሞ የራሳቸው የሆነ አጋዥ ይዘው መምጣት ይችላሉ። ይህ የሚመጣው አጋዥ 18ና ከ18 በላይ መሆን አለበት። ምናልባት ሕጉ ፈቅዶለት የጦር መሳሪያ መታጠቅ የሚችል ሰው እንኳን ቢመጣ ያንን ለሚመለከተው የጸጥታ ክፍል ማስረከብ እንዳለበት ነው። ሌላ ደግሞ ከአንዳንድ ሰዎች የሰማሁት ምንድን ነው፣ ካርድ የለንም የሚሉ አሉ። ዛሬ ካርድ መውሰድ ይችላሉ? ይፈቀዳል? ዛሬ አይፈቀድም፣ ዛሬ አይፈቀድም። ካርድ ማንኛውም ሰው ወስደዋል፣ ሊጠፋበት ግን ይችላል። የጠፋበት ሰው የሚተካበት የራሱ የሆነ መንገድ አለው። ዛሬ መጥቶ ልውሰድ ካለ ግን አይችልም። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን እዚህ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላልፈው መደበኛ ዝግጅት መልሰን እስክናገኛችሁ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን እሰናበታለሁ። ያስተናገድኳቸዋሉ አከበደ ነኝ። መልካም ምሽት።